መጽሐፈ ዜና መዋዕል ካልዕ ምዕራፍ ሰላሳ አምስት ። ኢዮስያስም ለእግዚአብሔር በኢየሩሳሌም ፋሲካ አደረገ። በመጀመሪያውም ወር በዐሥራ አራተኛውም ቀን ፋሲካውን አረዱ። ካህናቱንም በየሥርዐታቸው አቆመ፣ በእግዚአብሔርም ቤት ያገለግሉ ዘንድ አጽናናቸው። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሠራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሆንባችሁም። አሁንም አምላካችሁን እግዚአብሔርን፣ ሕዝቡን እስራኤልን አገልግሉ። የእስራኤልም ንጉሥ ዳዊት እንደ ጻፈው፣ ልጁም ሰለሞን እንደ ጻፈው በየሰሞናችሁና በየአባቶቻችሁ ቤቶች ተዘጋጁ። እንደ ሕዝቡም ልጆች እንደ ወንድሞቻችሁ በየአባቶች ቤቶች ሆናችሁ በመቅደሱ ቁሙ። የሌዋውያንም ነገድ በየወገናቸው እንደ ተከፈሉ እናንተ ተከፈሉ። ፋሲካውንም እረዱ፣ እናንተም ተቀደሱ። እግዚአብሔርም በሙሴ እጅ የተናገረውን ቃል ያደርጉ ዘንድ ለወንድሞቻችሁ አዘጋጁ። ኢዮስያስም ለፋሲካው መሥዋዕት እንዲሆን በዚያ ለነበሩት ለሕዝቡ ልጆች ከመንጋው ሰላሳ ሺህ የበግና የፍየል ጠቦቶች ሦስት ሺህም ወይፈኖች ሰጣቸው። እነዚህም በንጉሡ ሀብት ነበሩ። መሳፍንቱም ለሕዝቡና ለካህናቱ ለሌዋውያኑም በፈቃዳቸው ሰጡ። የእግዚአብሔርም ቤት አለቆች ኬልቅያስ፣ ዘካርያስ፣ ይሒኤል ለፋሲካው መሥዋዕት እንዲሆን ሁለት ሺህ ስድስት መቶ በጎችና ፍየሎች ሦስት መቶም በሬዎች ለካህናቱ ሰጡ። የሌዋውያኑም አለቆች ኮናንያ ወንድሞቹም፣ ሸማያና ናትናኤል፣ ሐሽቢያ፣ ይኢኤል፣ ዮዛባት ለፋሲካው መሥዋዕት እንዲሆን አምስት ሺህ በጎችና ፍየሎች አምስት መቶን በሬዎች ለሌዋውያን ሰጡ። አገልግሎቱም ተዘጋጀ። ካህናቱም በስፍራቸው፣ ሌዋውያኑም በየክፍላቸው እንደ ንጉሡ ትእዛዝ ቆሙ። ፋሲካውንም አረዱ። ሌዋውያንም ቁርበቱን ገፈፉ ካህናቱም ከእጃቸው የተቀበሉትን ደም ረጩ በሙሴም መጽሐፍ እንደ ተጻፈ ለእግዚአብሔር ያቀርቡ ዘንድ በየአባቶቻቸው ቤቶች ለሕዝቡ ልጆች እንዲሰጡ የሚቃጠለውን መሥዋዕት ለዩ እንዲሁም በበሬዎቹ አደረጉ ፋሲካውንም እንደ ሥርዓቱ በእሳት ጠበሱ የተቀደሰውንም ቁርባን በምንቸትና በሰታቴ በድስትም ቀቀሉ ለሕዝቡም ልጆች ሁሉ በፍጥነት አደረሱ። ከዚያም በኋላ ለራሳቸውና ለካህናቱ አዘጋጁ። የአሮንም ልጆች ካህናቱ የሚቃጠለውን መሥዋዕትና ስቡን ለማቅረብ እስከ ሌሊት ድረስ ይሠሩ ነበርና፣ ስለዚህ ሌዋውያን ለራሳቸውና ለአሮን ልጆች ለካህናቱ አዘጋጁ። የአሳፍም ልጆች መዘምራን እንደ ዳዊት እንደ አሳፍም እንደ ኤማንም የንጉሡም ባለ ራእይ እንደ ነበረው እንደ ኤዶታም ትእዛዝ በየስፍራቸው ነበሩ። በረኞችም በሮችን ሁሉ ይጠብቁ ነበር። ወንድሞቻቸውም ሌዋውያን ያዘጋጁላቸው ነበርና ከአገልግሎታቸው ይርቁ ዘንድ አያስፈልጋቸውም ነበር። እንደ ንጉሡም እንደ ኢዮስያስ ትእዛዝ በእግዚአብሔር መሠዊያ ላይ የሚቃጠለውን መሥዋዕት ያቀርቡ ዘንድ ፋሲካውንም ያደርጉ ዘንድ የእግዚአብሔር አገልግሎት ሁሉ በዚያ ቀን ተዘጋጀ። የተገኙትም የእስራኤል ልጆች በዚያ ቀን ፋሲካውን፣ ሰባት ቀንም የቂጣ በዓልን አደረጉ። ከነቢዩም ከሳሙኤል ዘመን ጀምሮ እንደዚህ ያለ ፋሲካ በእስራኤል ዘንድ ከቶ አልተደረገም። ከእስራኤልም ነገሥታት ሁሉ ኢዮስያስና ካህናቱ ሌዋውያኑም፣ በዚያ የተገኙ የይሁዳና የእስራኤል ሰዎች ሁሉ በኢየሩሳሌምም የሚኖሩት እንዳደረጉት ያለ ፋሲካ ያደረገ የለም። ይህም ፋሲካ ኢዮስያስ በነገሰ በአሥራ ስምንተኛው ዓመት ተደረገ። ከዚህም ሁሉ በኋላ ኢዮስያስም ቤተ መቅደሱን ካሰናዳ በኋላ የግብጽ ንጉሥ ኒካኡ በኤፍራጥስ ወንዝ አጠገብ ባለው በከርከሚሽ ላይ ይዋጋ ዘንድ ወጣ። ኢዮስያስም ሊጋጠመው ወጣ። እርሱም የይሁዳ ንጉሥ ሆይ፣ ከአንተ ጋር ምን አለኝ? በምዋጋበት በሌላ ቤት ላይ ነው እንጂ በአንተ ላይ ዛሬ አልመጣሁም። እግዚአብሔርም እንድቸኵል አዞኛል። ከእኔ ጋር ያለው እግዚአብሔር እንዳያጠፋህ ይህን በእርሱ ላይ ከማድረግ ተመለስ ብሎ መልእክተኞችን ላከበት። ኢዮስያስ ግን ይዋጋው ዘንድ ተጽናና እንጂ ፊቱን ከእርሱ አልመለሰም። በእግዚአብሔርም አፍ የተነገረውን የኒካኡን ቃል አልሰማም። በመጊዶም ሸለቆ ይዋጋ ዘንድ መጣ። ቀስተኞችም ንጉሡን ኢዮስያስን ወጉት። ንጉሡም ብላቴኖቹን አጥብቄ ቈስያለሁና ከሰልፉ ውስጥ አውጡኝ አላቸው። ብላቴኖቹም ከሰረገላው አውርደው ለእርሱ በነበረው በሁለተኛው ሰረገላ ውስጥ አስቀመጡት፣ ወደ ኢየሩሳሌምም አመጡት። እርሱም ሞተ፣ በአባቶቹም መቃብር ተቀበረ። ይሁዳና ኢየሩሳሌምም ሁሉ ለኢዮስያስ አለቀሱ። ኤርምያስም ለኢዮስያስ የልቅሶ ግጥም ገጠመለት። እስከ ዛሬም ድረስ ወንዶችና ሴቶች መዘምራን ሁሉ በልቅሶ ግጥማቸው ስለ ኢዮስያስ ይናገሩ ነበር። ይህም በእስራኤል ዘንድ ወግ ሆኖ በልቅሶ ግጥም ተጽፎአል የቀረውም የኢዮስያስ ነገር በእግዚአብሔርም ሕግ እንደ ተጻፈ ያደረገው ቸርነት የፊተኛውና የኋለኛውም ነገር እነሆ በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፏል።